በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጀ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ለቪኦኤ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሰው ገልጾ ቀጣይ ሁኔታው እንደሚያሳስበው ተናግሯል። የአካባቢውን የመንግስት ተወካዮች ለማግኘት ያደረግነው ሙከራ አልተሳካም። የአፋን ኦሮሞ ዝግጅት ክፍላችን ያጠናቀረውን ዘገባ ጽዮን ግርማት አቅርበዋለች። ያነጋገርናቸው ነዋሪዎች ለአሜሪካ ድምፅ እንደተናገሩት ሰኞ መስከረም 16 ቀን 2009 ዓም በመስቀል በዓል ዋዜ ማለት በምዕራብ ወለጋ መንዲ ከተማ ልደታ አመና የተባለ የ15 ዓመት ወጣት በታጣቂዎች መገደሉን ነው። የሟች ታላቅ ወንድም ወጣት ሽብሩ አመና ሁኔታውን ለአሜሪካ ድምፅ ሲያስረዳ የወንድሙን አስክሬን ቀድመው ያዩት ወላጅ እናታቸው እንደሆኑ ይናገራል። ገሌ ጅራ ሰገሌ እኔ ቤት ነበርኩ። ወንድሜ ደግሞ ደመራ ቦታ ነበር። ከዛ ተኩስ ሰማን። ያኔ እናቴ ቀድማ ሮጣ ወጣች። ስትደርስ አስከሬኑን እንዳትነካ ተከለከለች። ከዛ ወደ ቤት ተመልሳ እኔን ጠራችኝ። እንደ ደረስኩኝ ወንድሜ ነው ብዬ ጮህኩና አስከሬኑ ላይ ወደቅኩ። ወንድሜ ሆድቃው ተዘርግፎ ነበር። ሌላ የአካባቢው ነዋሪ የአካባቢው ባለስልጣናት በዓሉን ለማክበር ማንም እንዳይወጣ ማስጠንቀቂያ ተሰጥቶ እንደነበር አስታውሰው፣ ነገር ግን ችቦ ለኩሰው በዓሉን በማክበር ላይ ከነበሩ ወጣቶች መካከል ወጣት ልደታ መገደሉን ሰማን ብለዋል። በሌላ በኩል ደግሞ በምዕራብ አርሲ በሻላና አጄ አካባቢ አርብ መስከረም 13 ቀን 2009 ዓ.ም የመንግስት ታጣቂዎች ሰው ለማሰር ወደ አካባቢው በመጡበት ወቅት በተፈጠረ ግጭት ከሁለቱም ወገን ሰው መመታቱን እና ህይወት መጥፋቱን ነዋሪዎች ይናገራሉ። ስሙ እንዳይገለጽ የጠየቀ አንድ የአካባቢው ነዋሪ በዚህ እለት ማሞ ገሪና የተባለ ወጣት መገደሉን ይናገራል። ሁኔታውንም እንዲህ ያስረዳል። ሙጫዊ ቀበቹ ዳዶፍቴ እርገ ሙጫ ሞ ማሳ የመጡት አንድ ልጅ ሊይዙ ነበር። ልጁ ሲያያቸው አምልጦ ወደ ማሳ ገባ። እነርሱም መተኮስ ጀመሩ። ህዝቡ ከኋላቸው መጥቶ እንዴት እንዴት አደርጋላችሁ በሚል ግጭት ተፈጠረ። ከህዝቡ ውስጥ ስምንት ሰው ተመታ፣ አንድ ሰው ተገደለ። ከታጣቂዎች መካከል ደግሞ አራት ተገደሉ። ይህ አስተያየት ሰጪ አያይዞ በሰዓቱ ዝናብ በመዝነቡ ሁኔታው የረገበ ቢመስልም እስካሁን ግን ከተማው ውስጥ ውጥረት እንዳለ ጠቁሟል። ከተመቱት ውስጥም አንድ ነፍሰ ጡርን ጨምሮ ሶስት ሴትና አራት ወንዶች እንዳሉበት አስረድቷል። በተጨማሪም በቄሌም ወለጋ የማሎግ ወለል ወረዳ ተጆ ከተማ መስከረም 17 ቀን 2009 ዓ ም በመስቀል በዓል ዋዜማ ወጣቶች የደመራ በዓልን በማክበር ላይ ባሉበት ወቅት ከታጣቂዎች በተከፈተ ተኩስ ስድስት ሰዎች መመታታቸውን ነዋሪዎች ይናገራሉ። ስሙ ቢጠቀስ ችግር እንደሚደርስበት የተናገረው የከተማው ነዋሪ ሁኔታውን ለአሜሪካ ድምጽ ሲያስረዳ በጥይት ከተመቱት ውስጥ እያሱ ሰለሞን ኢታፋ የተባለ ወጣት መሞቱን ይናገራል። ይህ ነዋሪ ወጣቶቹ እንዴት እንደተመቱም ለአሜሪካ ድምጽ አስረድቷል። ደበላ ዳኘ ቶቾ ከንድረም ኩኒ ደበላ ዳኘ የሚባል ወጣት ደረቱ ላይ ተመታ። ፈይሳ ጋዲሳ የሚባል ደግሞ ጥይቱ አንገቱን በስቶ ወጣ አጠገቡ ሆነው የመቱት ነው የሚመስለው። የደንቢዶሎ ሆስፒታል የሕክምና ባለሙያ የሆኑት ዶክተር ጸጋይ ባይሳ ወጣቶቹ በጥይት መመታታቸውንና ሟቹም ህይወቱ ያለፈው ደረቱን በመታው ጥይት መሆኑን ገልጸዋል። በጥይት እንደተመቱ ይታወቃል። ደካማ ብልት ላይ ነው የተመቱት። አስፈላጊው ሕክምና እየተደረገላቸው ነው። ሟቹ ኢያሱ ሰሎሞን ደረቱ ላይ ከኋላ በኩል ጥይት ገብቶ በፊት ለፊት የወጣ ነው የሚመስለው። እኛ ጋ እንደ ደረሰ ለማትረፍ የተቻለንን ብናደርግም ብዙ ደም ስለፈሰሰው ማትረፍ ሳንችል ቀረን። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን እነዚህ ሪፖርቶች ደርሰዋቸው እንደሆነ ጠይቀናቸው ነበር። ይሄ ስር የሰደደ በጣም አስከፊ የሆነ ጉዳይ ነው የተፈጸመው። በተለይ በቅርብ ጊዜ የተከበሩ የኦዲድ ሊቀመንበር አቶ ለማ መገርሳ ከተመረጡ ጊዜ ወዲህ ድርጅታቸው በሕዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከሕዝቡ ጎን ሁልጊዜ እንደሚሆን በኢትዮጵያ ቴሌኮሙኒኬሽን በኩል በሰጡት በጽሁፍ መልዕክት ገልጸው ነበር። በእኛም እምነቱ በጠራራ ፀሐይ የሚካሄደው በታጣቂዎች የሚደረገው ግድያ ይቆማል የሚል ግምት ነበረን። ይሄ ሊሆን አልቻለም። በየቦታው ለምሳሌ በለቀምት አዲሱ ይጠፋ ይፋ በወለጋ በምዕራብ ወለጋ መንዲ ከተማ ላይ ልደታ አመና እንዲሁም ቀለም ወለጋ ላይ አምስት ሰዎች በጥይት ተመቶ፣ አንደኛው ግን ኢያሱ ሰለሞን ተጆ ከተማ ላይ መሞቱ፣ እንዲሁም ማሞ ገሪና በምዕራብ አርሲ አጄ ከተማ ላይ እንደተገደሉ ሪፖርቱ ደርሶናል። ይሄ መሆኑን እናውቃለን። ብዙ ሰው በየቦታው እየተመታ ነው፣ እየተደበደበ ነው፣ እየተገደለ ነው። ሁኔታዎች ከበፊቱ ምንም የተሻለ ሳይሆን በጣም ጥብቅ በሆነ ሁኔታ ወታደራዊ እርምጃ እየተወሰደ ነው። ይሄ ደግሞ ክቡር ጠቅላይ ሚኒስትሩ በቅርብ ጊዜ ያስተላለፉትን ተግባራዊ እያደረጉ እንደሆነ ነው እየገባን ያለው እና በጣም አሳዛኝ ነው። ሰው በጠራራ ፀሐይ አነጣጥሮ ምንም ባልያዘው ህዝብ ላይ ተኩሶ መግደል ማለት ያንገበግበናል ያሳዝነናል። የሰው ነፍስ እንደ አውሬ የሚቆጠርበት ጊዜ፣ ገዳይ የማይጠየቅበት፣ እንዴት እንደገደለም የማይገለጽበት ሁኔታ ላይ ነው ያለን። በአጠቃላይ አቶ ሙላቱ ገመቹ ለአሜሪካ ድምጽ ሲያስረዱ በስድስት ቀናት ውስጥ የአራት ሰው ህይወት መጥፋቱን ገልጸው አቤት የሚባልበት ቦታ እንደሌለ አክለው ተናግረዋል። በሌላ በኩል በአጆ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከታጣቂዎችም በኩል ህይወት መጥፋቱን ነዋሪዎቹ ለአሜሪካ ድምፅ ተናግረው ነበር። ይህንኑ በተመለከተ ያውቁ እንደሆነ ለአቶ ሙላቱ ገመቹ ጥያቄ አንስቼላቸው ነበር። ከዚህም ከዛም ሰው ሞቷል። እኛ የሞተው የእኛው አካል ነው። ወታደርም ቢሆን የተገደለውም የሞተውም ኢትዮጵያውያን ናቸው። ሁለቱ በማይታወቁ በአዛዦች ግድፈት የተነሳ እነኚህ ወገኖች ሁሉ አልቀዋል። የሞተውንም ወታደር የሞተውንም ህዝብ ያሳዝነናል። እኛ እና እንደ ሀገር ሰላም መፍጠር ሲቻል አነጣጥሮ ተኩሶ ገሎ የሚያሰጋን ለወደፊትም ወደዛ እያመራን ነው። እንዲህ አይነቱን ነገር ህዝብ አቤት የሚልበት ቦታ ሲያጣ ራሱን ለመከላከል በሚወስደው እርምጃ ወደዚህ አካባቢ ወደዚህ ሁኔታ እየሄን ነው። ይህንን ጠዋትና ማታ ለመንግስት ሁሉ ባገኘ ነው ማስ ሚዲያ ሁሉ እየገለጽን ነው። ለሀገሪቷ ሰላም ለማምጣት ለሁሉም ለወገኖችም ሰላም ለመፍጠር ቁጭ ብሎ ተነጋግሮ ነገሮችን ሁሉ መፍታት ነው እንጂ ጥይት አይመልስም። ወደ ሰላም አመጣንም ብለን ነው ከአሁን በፊት እየተነገርን ያለ ነው። መንግስት መቀበል አልፈለገም። ይህንን ሁኔታ በተመለከተ ከመንግስት በኩል ምላሽ ለማግኘት የእያንዳንዱን ከተማ የመንግስት ባለስልጣናትና የመንግስት ኮሚኒኬሽን ኃላፊዎች ለማነጋገር ከፍተኛ ጥረት ብናደርግም በተለያየ ምክንያትና በተለያየ ምላሽ ምላሻቸውን ማካተት አልቻልንም። ምላሻቸውን አካተን ተጨማሪ ዘገባዎችን ለማቅረብ ጥረት ማድረጋችንን እንቀጥላለን። you